ይህ የተገለጸው ዛሬ በተከፈተው አምስተኛው የግሪን ፎረም ጉባኤ ላይ ነው። በየዓመቱ የሚካሄደው ይሄ ጉባኤ በወቅታዊ የአካባቢ ርዕሰ ጉዳዮች ላይ እያነጣጠረ ውይይትና ክርክር በማካሄድ ለፖሊሲ አውጪዎችና ለጠቅላላው ህዝብም የሚበጁ ናቸው የሚላቸውን ነጥቦች አንጥሮ በማውጣት ላይ እንደሚገኝም ከጉባኤው አስተባባሪ ድርጅቶች አንዱ የአካባቢ ተቆርቋሪዎች መድረክ ዲሬክተር አቶ ንጉሡ አክሊሉ ለቪኦኤ አስረድተዋል። የዘንድሮውን ርዕሰ ጉዳይ በተመለከተም እንዲህ ብለዋል። በዚህ ዓመት እንግዲህ ያተኮር ነው ይህ ዓመት የዓለም አቀፍ የባዮ ዳይቨርስቲ ወይም የብዝሃ ህይወት ዓመት ነው የሚባለው። በዓለም አቀፍ ደረጃ የብዝሃ ህይወትን ጥበቃ ጥሩ ደረጃ ለማድረስ ግብ ተይዞ ነበረ ከዛሬ 230 ዓመት ወዲህ እና በ2010 የባዮ ዳይቨርስቲ ክለትን ወይም የባዮ ዳይቨርስቲ ውድመትን በተወሰነ ፐርሰንት ለመቀነስ ግብ ተይዞ ነበር። በዓለም አቀፍ ደረጃ አልተሳካም። አቶ ንጉሡ አክሊሉ የኢትዮጵያም ሁኔታ ከዚህ ሊለይ እንደማይችል ጠቁመው በአሁኑ ጊዜ ግን መንግሥት የአካባቢ ጥበቃን በተመለከተ ትልቅ ፖለቲካዊ ፈቃደኝነት እያሳየ መሆኑን አስገንዝበዋል። በተለይም አንዳንድ የፖለቲካ መሪዎች ለአካባቢው ጥበቃ ያላቸው አስተያየት በጣም አዎንታዊ ነው ብለዋል። ይሁንና ይህን ተግባራዊ ለማድረግ ብዙ መሰራት እንዳለበትም አብራርተዋል። በተለይም አሁን እየተስፋፉ ከሚገኙት ትልልቅ እርሻዎች አኳያ ጉዳዩ በጥንቃቄ መርመር እንዳለበት ይናገራሉ። አሁን በተለይ በሀገራችን ውስጥ ያለው ሰፋፊ እርሻዎች መስፋፋት ከዚህ አንጻር በጣም በቅጡ መታየት አለበት። በአካባቢ ሀብታችን ላይ ያለው ተጽዕኖ አዎንታዊ ነው ወይስ አሉታዊ ነው? አሉታዊ ከሆነ እንዴት ነው ያንን መቀነስ የምንችለው? ይህንን በሚመለከት የአካባቢ ተጽዕኖ ግምገማ በትክክል መሰራት አለበት። በኢትዮጵያ ብዝሃ ሕይወት ጥበቃ ኢንስቲትዩት የብዝሃ ሕይወት ጥበቃና ዘላቂ አጠቃቀም ዳይሬክተር ዶክተር ካሳሁን እምባየም በዚህ ጉዳይ ላይ ያላቸው አስተያየት ይህንን ይመስላል። አሁን በአጠቃላይ አካሄዱ በመንግስት ደረጃም መልክ እየያዘ ነው። ማለት አሁን ሳይጠና በአካባቢ ያለው ተጽዕኖ ሳይታወቅ የሚደረግ እንቅስቃሴ የለም፣ የልማት እንቅስቃሴ ጭምር ማለት ነው። ኢንቫይሮመንታል ኢምፓክት አሴስመንቱ እየታየ ነው። በብዛ ህይወት ላይ ያለው ተጽዕኖም ይታያል። እዛ ላይ ጥፋት ፍጹም የለም ማለት አይቻልም። ምን ጊዜም ባዮ ዳይቨርሲቲ እየጠፋ ነው ያለው። ጥፋቱ ግን ከነበረበት ከነበረበት እየጨመረ አይደለም። የጥፋት መጠኑ እየቀነሰ ነው እንጂ እየጨመረ አይደለም። በስድስት የሲቪል ማህበረሰቦች ድርጅቶች አማካኝነት የተመሠረተው ግሪን ፎረም ያካሄደው ይህ አምስተኛ ጉባኤ ትኩረቱ በብዝሃ ህይወት ላይ እንደመሆኑ የጉባኤው መሪ ቃልም ብዝሃ ህይወትን ከህዝቦች መልካም አኗኗር ጋር ማስተባበር የሚለው መንግስታዊው ተቋም የኢትዮጵያ የብዛ ህይወት ጥበቃ ኢንስቲትዩት ይህን ጉባኤ በማዘጋጀት ከግሪን ፎረም ጋር ተባብረዋል። በተያያዘ ዜና የአካባቢ ተቆርቋሪዎች መድረክ ለአካባቢ እንክብካቤ በማድረግ ከፍተኛ አስተዋጽኦ አበርክተዋል ያላቸውን 26 ሰዎች በብሔራዊ ደረጃ መሸለሙም ታውቋል። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ